The Voice of America. በትግራይ ክልል የተካሄደው የህግ ማስከበር ዘመቻ ህገ መንግስታዊ ስርዓትን ተከትሎ በብቃትና በውጤታማነት የተከናወነ ነው ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ አደም ፋራ አስታወቁ። ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል ስላለው አጠቃላይ ሁኔታ በቀጣይ ለምክር ቤቱ ሪፖርት እንደሚያቀርቡም አፈ ጉባኤው ጠቅሰዋል። አፈጉባኤው በመቀጠል የዘንድሮ የብሔር ብሔረሰቦችና ህዝቦች ቀን ለአመታት በብሔር ብሔረሰቦች ሲነግድ ከከረመው የህወሀት ቡድን ሽንፈት ማግስት መሆኑ ልዩ ያደርገዋል ማለታቸውን ጠቅሳ ፀሐይ ዳምጠው ተከታዩን ሪፖርት አስተላልፋለች። አፈ ጉባኤው አቶ አደም ፋራ ህወት ህገወጥ ድርጊቱን እንዲያቆም በምክር ቤቱ ተደጋጋሚ ጥሪ ብደረግለትም ህገ መንግስቱን አደጋ ላይ የምጥሉት ድርጊቶች ከማድረግ ሊቆጠብ አልቻለም ነበር ብለዋል። ይህንን ተከትሎ የህዋት ምክር ቤት እንዲፈርስ ስራ አስፈጻሚው አካልም እውቅና እንዳይኖረው የፌዴሬሽን ምክር ቤት ውሳኔ ማሳለፉንም በሰጡት መግለጫ አስታውሷል። በክልሉም ግዛዊ አስተዳደር እንዲቋቋም ምክር ቤቱ መወሰኑና ውሳኔውም ህገ መንግስቱን ለማስፈጸም የወጣው አዋጅ ቁጥር 359 ህዝባር 95 መሰረት ያደረገ መሆኑንም ጠቁሟል። መንግስት ይህን ቡድን በህግ ቁጥጥር ስር ለማዋል የወሰደው እርምጃ የንጹሐን ዜጎችን ደህንነት በጠበቀ መልኩ መሆኑንም ገልጿል። የህግ ማስከበር ዘመቻው በህገ መንግስቱ መሰረት በብቃትና በውጤታማነት ማነት መፈጸሙንም ምክር ቤቱ ገምግመዋል ስሉም አፈጉባኤው ተናግሯል። ምክር ቤቱ በቀጣይ በትግራይ ክልል የሚከናወኑ ተግባራት በህገ መንግስቱ መሰረት መፈጸም አለመፈፀማቸውን የሚከታተል መሆኑንም ተናግሯል። በዚህ መሰረት ጠቅላይ ሚኒስትር አብይ አህመድ በክልሉ ስላለው ሁኔታ በቀጣይ ለምክር ቤቱ ሪፖርት እንደሚያቀርቡም አፈ ጉባኤው ገልጿል። ዛሬ የተጀመረውን የብሔር ብሔረሰቦችና ህዝቦች ቀን አከባበር ሥነሥርዓት በማስመልከት በአዲስ አበባ የተዘጋጀው የባህል አውደሪ ላይ አፈጉባኤው ባደረጉት ንግግርም የዘንድሮ በዓል በብሔር ብሔረሰቦች ስም የሚነግድ ካሉት ህዋት ሽንፈት ጋር መገጣጠሙን አመልክቷል። የዘንድሮ በዓል የአገራችን ብሔሮች ብሔረሰቦችና ህዝቦች በሕገ መንግሥቱ የተጎናጸፏቸው መብቶች በተሟላ መልኩ እንዳይከበሩላቸው እንቅፋት የነበረውና በስማቸው ከመነገድ ውጪ ለውክልነታቸውና ፍትሃዊ ተጠቃሚነታቸው ደንታ ያልነበረው ከሀዲው የህወሓት ጁንታ ቡድን በለውጡ አመራር ብስለትና የአመራር ብቃት በጀግና የሀገር መከላከያ ሰራዊት የላቀ ብቃትና መስዋዕትነትና በመላው የሀገራችን ህዝቦች ተሳትፎ በተሸነፈበት ማግስት የሚከበር በመሆኑ ልዩ ትርጉም የሚሰጠው ነው። የብሔር ብሔረሰቦች ቀን የአገሪቱ ህገ መንግስት የጸደቀበት ቀን እንደመሆኑ መጠን እለቱ የእኩልነት መብታቸው የተረጋገጠላቸው ህዝቦች የሚተዋወቁበት መድረክ መሆኑንም ተናግረዋል። ሀገራችን ኢትዮጵያ የተለያዩ ብሔሮች ብሔረሰቦችና ህዝቦች ለረጅም ጊዜ በጋራ የኖሩባት ህብረ ብሔራዊ ሀገር ናት። እነዚህ ብሔር ብሔረሰቦች የራሳቸው ቋንቋ፣ የራሳቸው ልዩ ባህል የራሳቸው ታሪክና ቅርስ አላቸው። በሀገራችን ህዝቦች መካከል እንደ ጸጋ ሊታዩ የሚችሉ ልዩነቶች ያሉ ቢሆንም ይህ ሳያራርቃቸው የጋራ ጣፋነታቸው ለመገንባት በጋብቻ በንግድ እና በእምነት በማሰናሰብ በርካታ የጋራ አኩሪ ሀገራዊና ከባባያዊ ታሪኮችን በመፈጸም የሀገራቸውን አንድነትና ሉዓላዊነት አስጠብቀው ኖረዋል። እነዚህ ማንነቶች በበጎ ነገሮች ብቻ ሳይሆን ችግሮችንም ሲጋሩ መቆየታቸው ይታወቃል። በሀገራችን ኢትዮጵያ የሚገኙ ማህበረሰቦች ላላቸው ባህል፣ ቋንቋ፣ ሃይማኖት፣ ታሪክና ሌሎች ልዩነቶች እኩል እውቅናና ክብር በመስጠትና አካታች የሆነ የፖሊሲ እርምጃዎችን በመውሰድ በሂደት የጋራ ሀገራዊ ሴቶችንና ፍላጎቶች እንዲጎለብቱ ማድረግ ያስፈልጋል። ከዚህ አንፃር የብሪ ህገ መንግስት የኢትዮጵያ ብሔሮች፣ ብሔረሰቦች እና ህዝቦች ባህላቸውን፣ ታሪካቸውን፣ ቋንቋቸውን የመግለጽ የማዳበርና የማስፋፋት ሙሉ መብት እንዳላቸው ይደነግጋል። በመሆኑ ይህንኑ ኢትዮጵያን በአንድ መድረክ እኒያት የባህል ኤግዚቢሽን ትልቅ ትርጉም የሚሰጠው ነው። የአሜሪካ ድምፅ ያነጋገራቸው የአውደሪው ተሳታፊዎችም የአፈ ጉባኤውን ሀሳብ አጠናክረዋል። መተካሽ ወዳጆ እባላለሁ። እኔ ከደቡብ ብሔር ብሔረሰቦች ከጎፋ ዞን ነው የመጣሁት። የብሔር ብሔረሰቦች ቀን ያው ህገ መንግስቱ የጸደቀበት ህዳር 29 ሲሆን የብሔር ብሔረሰቦች ቀን ለ15ኛው ጊዜ መከበሩ ህብር ብሔርነታችን ለአንድነታችን፣ ለእኩልነታችን እያል ያው ብሔር ብሔረሰቦችን ማክበር ማለት ለእኛ አንዱ ብሔር ከአንዱ ብሔር ጋር የትውቅ መድረክ ነው። ሁለተኛ አንድ ላይ ተቻችለን፣ ተፈቃቅረን፣ ተደማምረን በአንድነት የምናከብረው እዝቀል ባላሎክ የብሔር ብሔረሰቦች ቀን ሲከበር ከእኩልነት አንጻር ጠቀሜታው እያንዳንዱ ብሔረሰብ አሁን እዚ ጋር እንደምታዩ የራሱ የሆነ ነገር አውጥቶ ሲያሳይ የሚሆነው ነገር ሁሉ የኔ ነው የሚለውን እድምታም የያዘ ስለሆነ እኩልነት ላይ የሚሰራው ስራ ወደፊትም ተጠናክሮ መቀጠል ያለበት ነው። ዛሬ በአዲስ አበባ የተጀመረው የብሔር ብሔረሰቦችና እና ሕዝቦች ቀን የባህል አውደ ርዕይ ላይ በፌዴሬሽን ምክር ቤት እውቅና ያገኙ ሰባ ስድስት ብሔረሰቦች ተሳታፊ መሆናቸው ተገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።